ጤና ይስጥልን ራሴንና ቤተሰቤን ከኮሮና በሽታ እንዴት መከላከል እችላለሁ ብለው አስበው ይሆናል አዎ ምንም ነገር ከማድረገው በፊት ቆም ብለው ማሰብ ይኖርበታል የኮሮና ቫይረስ በሽታን ስለመከላከል ከተለያዩ ሰዎችና ምንጮች ትክክል ያልሆኑና የተሳሳቱ መረጃዎች እየተላለፉ ነው ልብ ይበሉ እነዚህ የተሳሳቱ መረጃዎች ራስዎንና ቤተሰቦን ከኮሮና ቫይረስ እንዳይከላከሉ ሊያደርጎት ይችላሉ ያስታውሱ ማንም ሰው ለዚህ በሽታ ሊጋለጥ ይችላል ስለዚህ ዋናው የመከላከያ ዘዴ እጅን በውሃና በሳሙና ቶሎቶሎ መታጠብ፣ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጅን በደንብ ማጽዳት፣ ከሰው ጋር መጨባበጥም ሆነ የአካል ንክኪ ማቆምና ሰው ከበዛበት ቦታ ራስን ማራቅ ናቸው። የጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የሚሰጧቸውን መረጃዎችና ዋና የመከላከያ ዘዴዎችን በመተግበር ራስዎንና ቤተሰቦን ከኮሮና ቫይረስ ይከላከሉ። ለማንኛውም መረጃ 8335 ላይ ወይም 952 ላይ ይደውሉ። ጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጤና ይስጥልን። የኮሮና ቫይረስ በሽታ የመተንፈሻ አካላትን የሚያጠቃ በሽታ ሲሆን በተገቢ የህክምና ክትትል ሊድን የሚችል ነው። የበሽታው ምልክቶች ትኩሳት፣ ሳልና ለመተንፈስ መቸገር የታየበት ሰው ወይም በኮሮና በሽታ የተጠረጠረ ሰው ሁሉ ቫይረሱ አለበት ማለት አይደለም። በኮሮና በሽታ ተጠርጥረው በለይቶ ማቆያ የሚቆዩ ሰዎች ከበሽታው የዳኑ መሆናቸው እስኪረጋገጥ ድረስ በህክምና ክትትል ይቆያሉ። ቫይረሱ ከተገኘባቸው ተገቢው የጤና ክትትል እየተደረገላቸው ከበሽታው ጨርሶ እስኪድኑ ድረስ በማቆያው ይቆያሉ። ከበሽታው የዳኑ መሆናቸው ሲረጋገጥ ከማቆያው እንዲወጡ ይደረጋል። ከለይቶ ማቆያ የሚመለሱ ሰዎች ከበሽታው የዳኑ መሆናቸው በህክምና ባለሙያዎች የተረጋገጠ መሆኑን ልብ ይበሉ። ለማንኛውም የመረጃ ፍላጎቶ 8335 ላይ ወይም 952 ላይ ይደውሉ። ጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ስለ ኮሮና በሽታ ማወቅ ያለብዎ። የኮሮና ቫይረስ በሽታ የመተንፈሻ አካልን የሚያጠቃ ተላላፊ በሽታ ነው። በበሽታው የተያዙ ሰዎች ትኩሳት፣ ሳልና ለመተንፈስ መቸገር ይታይባቸዋል። በሽታው በጠናባቸው ታማሚዎች ላይ ሞትን ሊያስከትል ይችላል። በአሁኑ ሰዓት በበሽታው የተያዙ ሰዎች በአገራችን በመኖራቸው ከፍተኛ ጥንቃቄ ማድረግ ይኖርብዎታል። በሽታውን ለመከላከል ማድረግ ያለበው ትኩሳትና ሳል ካለባቸው ሰዎች ቢያንስ በሁለት ሜትር ወይም በሁለት እርምጃ ይራቁ። እጆን በውሃና በሳሙና ዘውትረው ይታጠቡ። ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጆን በደንብ ያጽዱ። እጆን ሳይታጠቡ አይኖን፣ አፎንና አፍንጫውን አይንኩ። በሚያስነጥሱበትና በሚያስሉበት ጊዜ አፎንና አፍንጫውን በሶፍት ወይም ክንዶን በማጠፍ ይሸፍኑ። የተጠቀሙበትን ሶፍት ክዳን ባለው ቆሻሻ ማጠራቀሚያ ውስጥ ያስወግዱ። ሰላምታ በሚለዋወጡ ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። ሰዎች በሚበዙባቸው ቦታዎች አይገኙ። ያልበሰሉ የእንስሳትና የአሳ ምግቦችን አይመገቡ። የበሽታውን ምልክቶች ካስተዋሉ ትኩሳት ሳልና የመተንፈስ ችግር በራስዎም ሆነ በቤተሰቦ ካስተዋሉ በአስቸኳይ የነፃ የስልክ መስመር 8335 ላይ ወይም 952 ላይ ይደውሉ። የባለሙያ ምክርና እገዛ ያገኙ። ይህን በማድረግ የራስዎንና የቤተሰቦን ጤና ይጠብቁ። የጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ጤና ይስጥልን ለእርስዎና ለቤተሰቡ መልክታለን። የኮሮና ቫይረስ በሽታ የመተንፈሻ አካልን የሚያጠቃ ተላላፊ በሽታ ነው። በበሽታው የተያዙ ሰዎች ትኩሳት፣ ሳልና ለመተንፈስ መቸገር ይታይባቸዋል። ማንም ሰው ለዚህ በሽታ ሊጋለጥ ይችላል። ራሱንና ቤተሰቡን ከኮሮና በሽታ ለመከላከል የሚከተሉትን ጥንቃቄዎች አድርጉ። ትኩሳትና ሳል ካለባቸው ሰዎች ቢያንስ በሁለት ሜትር ወይም በሁለት እርምጃ ይራቁ። እጆን በውሃና በሳሙና ይታጠቡ፣ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጆን በደንብ ያጽዱ። እጆን ሳይታጠቡ ዓይኖን አፎንና አፍንጫውን አይንኩ። በሚያስነጥሱና በሚያስሉ ጊዜ አፎንና አፍንጫውን በሶፍት ወይም ክርኖን በማጠፍ ይሸፍኑ። የተጠቀሙበትን ሶፍት ቆሻሻ ማጠራቀሚያ ውስጥ ያስወግዱ። ሰላምታ በሚለዋወጡበት ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። ሰዎች በሚበዙባቸው ቦታዎች አይገኙ። ያልበሰሉ የእንስሳትና የአሳ ምግቦችን አይመገቡ። ትኩሳት፣ ሳልና የመተንፈስ ችግር በራስዎም ሆነ በቤተሰቦ ካስተዋሉ ፈጥነው በነፃ የስልክ መስመር 8335 ላይ ወይም 952 ላይ ይደውሉ። የባለሙያ ምክርና እገዛ ያገኛሉ። የራስዎንና የቤተሰቡን ጤና ይጠብቁ። ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ጤና ይስጥልን። ይችላሉ፣ እንችላለን። የኮሮና ቫይረስ በሽታ ሊድን የሚችል በሽታ ነው። ትክክለኛ የመከላከያ መንገዶችን በመከተል ሳንዘናጋ መተግበር ይገባናል። በሽታው በዋናነት ከሰው ወደ ሰው የሚተላለፍ ስለሆነ ሰዎች የተሰበሰቡበት ቦታ አለመገኘት፣ ለሰላምታም ቢሆን ከማንም ጋር አለመጨባበጥ፣ አለመነካካት፣ አለመሳሳም፣ ቶሎ ቶሎ እጅን በውሃና በሳሙና በአግባቡ መታጠብ፣ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጅን በደንብ ማጽዳት፣ ዓይንን አፍንጫንና አፍን በእጅ አለመነካካት አይነተኛ የመከላከያ ዘዴዎች ናቸው። ራስዎና ቤተሰቦን ከዚህ በሽታ ለመከላከል የኮሮና ቫይረስ የመከላከያ ዘዴዎችን ሁል ጊዜ ተግባራዊ ያድርጉ። ለማንኛውም መረጃ በነፃ የስልክ መስመር 8335 ላይ ወይም 952 ላይ ይደውሉ ይችላሉ። እንችላለን ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት። ራሳችንና የምንወዳቸውን ለመጠበቅ የሁላችንም ትብብር ከምንጊዜውም በላይ ዛሬ ይፈለጋል። ያስታውሱ ማንም ሰው ለኮሮና ቫይረስ በሽታ ሊጋለጥ ይችላል። ይህ በሽታ ከሰው ወደ ሰው በንክኪና በትንፋሽ ስለሚተላለፍ ሰላምታ በሚለዋወጡበት ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። ሰዎች በሚበዙባቸው ማኅበራዊ ጉዳዮች ላይ ለጊዜው አይገኙ። በትራንስፖርትም ሆነ በማንኛውም ስፍራ ከሌሎች ሰዎች ጋር ቢያንስ በአንድ ሜትር ይራቁ። ይህን የሚያደርጉት ራስዎንና የሚወዷቸውን ከኮሮና ቫይረስ በሽታ ለመጠበቅ ነው። እነዚህን ጥንቃቄዎች በማድረግ ብዙ ለውጥ ማምጣት ይችላሉ። ርቀታችንን በመጠበቅ ራሳችንንና የምንወዳቸውን ጤና እንጠብቅ። ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት